የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር ምረራ ጉዲናን ጨምሮ ከስር የተፈቱት የፓርቲው አመራሮች ከነቀምት ከተማ ሕዝብ በተደረገላቸው የእንኳን ደስ ያላችሁ ጥሪ መሰረት ባለፈው እሁድ ወደ ቦታው አምርተው ነበር። ይሁን እንጂ ከቦታው ሊደርሱ ጥቂት ኪሎ ሜትሮች ሲቀራቸው በአስቸኳይ ጊዜ ዋጁ ምክንያት ወደ ከተማው እንዳይገቡ በጸጥታ ኃይሎች መከልከላቸውን የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ ለዶች ብለ ተናግረዋል። ይህንን ተከትሎም ለመቀበል በዝግጅት ላይ የነበረው የከተማዋ ነዋሪ ህዝብ በትናንትናው ዕለት ከጸጥታ ኃይሎች ጋር ወደ ግጭት መግባቱን ገልጸዋል። አቶ ሙላቱ ዛሬ ደረሰኝ ባሉት መረጃ መሰረትም በርካታ ሰዎች መጎዳታቸውንና በዚህ የተነሳም ህዝቡ መንገዶችን ዘግቶ እንደሚገኝ አብራርተዋል። እኔ ማብሬ አንድ እንግዲህ እዚያው አድሬን ነው የተመለስ ነው ይሁድ ዕለት ከትላንት ወዳ ማታ እዛው ታግተ እንያደር ነው ከትላንት ጀምሮ በነቀምት በኩል ወደ ግንቢ፣ ደምቢዶሎ፣ አሶሳ የሚሄድ የየብስ መንገድ የለም። አውቶቡስ አይደርስም። ህዝብ አግዶታል። መንገዱ ተዘግቷል። ዛሬ ደግሞ ወደ አስራ አንድ ሰዎች ኦረዲ በጥይት እንደተመቱ ነው። አሁን ሆስፒታል ገብተዋል። አንድ ሰው እንደ ሞተ ነው የተነገረኝ። ዛሬ የደረሰው ሪፖርት ይህ ነው። ስማቸው እንዲጠቀስ ያልፈለጉ አንድ የነቀምት ከተማ ነዋሪ በበኩላቸው በዛሬው ዕለት በከተማዋ ከፍተኛ ውጥረት መንገሱንና መደበኛ አገልግሎቶችና የመንግስት መስሪያ ቤቶች ከትናንት ጀምሮ መዘጋታቸውን ገልጸዋል። በተቃውሞ ሳቢያ የተዘጉ መንገዶችን ለማስከፈትም ከፍተኛ ቁጥር ያላቸው የጸጥታ ኃይሎች በአካባቢው እየተዘዋወሩ ይገኛሉ ብለዋል። በከተማ ውስጥ ያለው ሁኔታ በጣም ደስ የማይል ነው። በቃ መንግስት የሌለበት ህዝብም እንደ ህዝብ ያልታየበት ሀገር ነው የሆነው። መከላከያ ሰራዊት ከሰባ መኪና በላይ ለሊት ገባ፣ መብራት አጥፍተው ማታ ገብተው በጣም ከተማ ውስጥ ሰው መንቀሳቀስ አልችልም። ሱቁ ብግ ነው ክፈቱ ብለው ወጣቶችን፣ ህዝቡን፣ ሽማግሌውን ሁሉ እየደበደቡ ነው። ሰፈር ውስጥ ልጆች ወጣቶችን ሰፈር ውስጥ የወረወረ በቃ ሰው ምንም ገዛ እንቅስቃሴ ሱቅ ተዘግተዋል። መንግስት መስሪያ ነው ከትናንት ጀምሮ ዛሬ ደግሞ በጣም ሳከትናንት ነው። በከተማዋ የሚገኘው የወለጋ ዩኒቨርሲቲ በትናንትናው ዕለት የተማሪዎች ምዝገባ እያካሄደ ነበር ያሉት ነዋሪው በዛሬው ዕለት ግን በዩኒቨርሲቲው ውጥረት መንገሱንና በርከት ያሉ የመከላከያ ሰራዊት አባላት በአካባቢው ሰፍረው እንደሚገኙ አስረድተዋል። የደረሰው ጉዳት እንዳሳዘናቸው የሚናገሩት አቶ ሙላቱ፣ ሁኔታውን አቤት ለማለት እንኳ መደበኛ አስተዳደር ባለመኖሩ የአስቸኳይ ጊዜ አዋጁ ሁኔታውን የበለጠ አስቸጋሪ አድርጎታል ይላሉ። እኛ አቤት ብለን ይህን ነገር አስተካክልን የምንለው ነገር የለም እና ህዝብ የፈለገውን እንዳደርግ እዛ ታሳሪዎቹ ሄዶ ሰላም ዝግጅት አዘጋጀ ያታገደበት ህዝብ ነው አሁን ጥያቄውን እያቀረበ እንጂ በእኛ በኩል ኦልሬዲ ከታገድን በኋላ መንግስት እየከለከለን እዛ እንሂድ ብንል ለአደጋ ሊከሰት ይችላል። የሰው ህይወት ሊጠፋ ይችላል እና ደም አላግባብ ሊፈስ ይችላል። ያ ነገር እንዳይደረግ እዛው አድረን ከህዝቡ ጋር አረጋግተን እኛ ተመለስን። እና ከዛ ወዲህ ለማን ነው አቤት የምንለው? ማዕከላዊ መንግስት ኦልሬዲ ያለው ይሄ አሁን ወታደራዊ ስር ነው ያለ ነው እና ለማን ነው የምናመለክተው? ያከለከለን ሚስቱ ስለሆነ እንግዲህ ይሄ የሀገሪቷ የጸጥታ ጉዳይ ነው የተባለ ምን ማድረግ ይቻላል? በኢትዮጵያ ለሁለተኛ ጊዜ ከታወጀው የአስቸኳይ ጊዜ አዋጅ ወዲህ በወልቂጤ፣ በጎንደር በባህር ዳር ና ከትናንትና እለት ጀምሮ ደግሞ በነቀምትና በደንቢ ዶሎ ከተሞች ተቃውሞዎች ተካሂደዋል ይህንን በተመለከተም በአስቸኳይ ጊዜ አዋጁ የተቋቋመው የኮማንድ ፖስት ሴክሬታሪያት ጽፈት ቤት በዛሬው እለት መግለጫ አውጥቷል በኦሮሚያ ክልል በተለይም በነቀምትና በደንቢ ዶሎ አካባቢዎች በእነዚህ ሁለትና ሶስት ቀናት ጽፈት ቤቱ ህገወጥ አካላት ያላቸው ወገኖች የህዝቡን ሰላምና መረጋጋት እያ የታወቁ መሆናቸውን አመልክቶ እነዚህ አካላት ከድርጊታቸው የማይቆጠቡ ከሆነ የጸጥታ ኃይሎች አስፈላጊውን እርምጃ እንዲወስዱ መታዘዛቸውን ጽሕፈት ቤቱ አመልክቷል።